ጤናና አካባቢ የዓለም የጤና ድርጅት ስለ ኤች አይ ቪ በድረገጹ ካሰፈራቸው እውነታዎች አንዱ በዚህ በሽታ ክፉኛ ከተጠቃው የዓለም ክፍል ከሰሀራ በስተ ደቡብ የሚገኘው አካባቢ ግንባር ቀደሙ መሆኑን ያመለክታል። በኤች አይ ቪ ምክንያት በየዓመቱ ከሚሞተው ሰው ሰባ በመቶ የሚገኘውም ከሰሀራ በስተ ደቡብ ባሉት ሀገራት ነው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ? ኢትዮጵያ ውስጥ በኤች አይ ቪ ወላጆቻቸውን ላጡ ልጆች የበኩላቸውን ከመርዳት አልፈው በኑረምበርግ ከተማና አካባቢው ለሚገኙ ወገኖቻቸው ስለ በሽታው የሚያውቁትን በበጎ ፈቃደኝነት በማካፈል ተግባር የተጠመዱት ሶስት ኢትዮጵያውያን ስለ ማህበራቸው እንቅስቃሴ ባለፈው ሳምንት በከፊል አካፍለውናል። በቀጠሯችን መሰረት ዛሬ ማህበሩ በምን አቅሙ መንቀሳቀስ እንደቻለ እና ስላበረከቱ አስተዋጽኦ 12ኛ ዓመቱን ሲያከብር የተገኙ ታዳሚዎች የሰጡንን አስተያየት አካተናል። አብረን እንቆይ። የህብረት ክንድ በኤድስ ላይ ማህበር በኑረንበርግ ከተማ አቅራቢያ በሚገኘው የስደተኞች መመዝገቢያና መጠለያ ስፍራ በወር አንድ ጊዜ እየተገኘ በሀገር ባህልና ወግ መሰረት ቡና እየተጠጣ ስለ ኤች አይቪ ሰዎች ሊያውቁት የሚገባ መረጃን ሲያካፍል ዓመታት ተቆጥረዋል። ከዚህም ሌላ በምርመራ ኤች አይቪ ተዋሲ በደማቸው ውስጥ እንደሚገኝ ያወቁ ሆኖም ግን የመድኃኒት አቅርቦት ችግር በሌለበት በጀርመን ሀገር የሚያደርጉት ጠፍቷቸው አንገታቸውን ሰብረው የተቀመጡ ወገኖችን ወደ ተገቢው ስፍራ የመውሰድና የማበረታታት ተግባርንም ያከናውናል። በየጊዜውም ኢትዮጵያ ውስጥ በኤች አይቪ ኤድስ ወላጆቻቸውን ላጡ በርካታ ልጆች አቅም የፈቀደውን ድጋፍ ያደርጋል። ይህ ማህበር በዚህ ረገድ ላበረከተው አስተዋጽኦ ጀርመን ሀገር ውስጥ ከሚንቀሳቀሱ አንድ መቶ ፕሮጀክቶች ጋር ተወዳድሮ ያለምንም የገንዘብ ድጋፍ ያከናወነው ተግባር ሚዛን በመድፋቱ ለሽልማት መብቃቱ በይፋ ተነግሮለታል። ባለፈው ሳምንት ከማህበሩ ሊቀመንበር አቶ ዮናስ ብዙነህና ምክትል ሊቀመንበር አቶ አህመድ ሲራጅ እንዲሁም ከጸሐፊዋ ወይዘሮ ገነት የማነ ጋር በጀመርነው ውይይት ላይ ይህም በማንሳት ጥያቄ አቅርቤላቸው ነበር። ምላሹን በቀጠሮ ለዛሬ ያሳደር ነው። ይሄ በጣም ጥሩ ጥያቄ ነው። በእርግጥ እንድጀምር፣ ትልቁ ፎከሳችን የነበረው ኢትዮጵያ ነው። ይህንንም በተመለከተ ወዲያው ጋዜጣዊ መግለጫ አድርገን ይህንን ጋዜጣ ያነበቡት የኤርላንገን ዩኒቨርሲቲ የቫይሮሎጂ ክፍል ኃላፊ የሆኑት ፕሮፌሰር ፍሌክንሽታይን ፖስታችንን ቢ ቢሮቸው ጠርተውን የእናንተ ስራ በጣም ደስ ብሎኛል፣ ጋዜጣ ላይ ያነበብኩትና ኢትዮጵያ ውስጥ ልዩ ሬፈረንስ ላቦራቶሪ ለመስራት ስለምናስብ የእናንተን እርዳታ እንፈልጋለን ብለው ወዲያው ኮንታክት አደረገ ከኛ ጋራ ማለት ነው። እኛም በጣም በደስታ ይሄንን ተቀብለን ብዙ ጊዜ ግንኙነቶችን ካደረግን በኋላ እንደውም ወንድሜ አህመድ ከኛ ተወክሎ ከነሱ ደግሞ ፕሮፌሰሩ ከጓዶቻቸው ጋር ሆነው ኢትዮጵያ ለመሄድ ቀጠሮ ተይዞ ሄደው አነጋግረው ከዛ በኋላ ይህን ላቦራቶሪ ያው በእኛም ስም ማለት ነው እዛ ለመስራት ነበረ። ግን የአጋጣሚ ጉዳይ ሆነው በዛ ጊዜ የምርጫ ዘጠና ሰባት የሚደረግበት ወቅት ስለነበረ ሊሄዱ ሁለት ሳምንት ነው ሶስት ሳምንት ሲቀረው ረብሻ ተነሳ። በዚህ ምክንያት እነሱም ሳሄዱ ቀሩ። ያ ፕሮጀክት ወደ ሌስ ሰጥቶ ሄደ። ያ ተስፋ አላስቆረጠንም። እኛም ስራችንን ቀጠል። አንድ ስራችንን ያየና በጣም የተደሰተ ሰው ስሙን ሳይገልጽ ትንሽ ገንዘብ በባንክ ላከልን። ይህንን ገንዘብ እኛም ጨመረንበት በየአመቱ ከ2ሺ ኦይሮ ያላነሰ ለተወሰኑት አሁን ላየሻቸው ድርጅቶች የትምህርት ቤት የዩኒፎርም መግዣ የማቴሪያል መግዣ እያል እስከ ቅርብ ጊዜ ድረስ በየአመቱ እያደረግን ይህንንም ደግሞ ተፈጻሚነቱ በሄድን ቁጥር ኮንታክት እያደረግን በአይናችን እያየን እንመለስ ነበረ። መሀል ላይ ትንሽ ደከም ብሎብን ነበር፣ በፋይናንስ ማነስ ይህንን ለመቀጠል እንፈልጋለን ማለት ነው። እና እስካሁን ድረስ ግን ያደረግነው አጥጋቢ ነው ማለት ነው። ገነት አሁን እናንተ የጤና ጥበቃ ሚኒስቴር ይህንን ሽልማት የሰጣችሁ ከሌሎች መቶ ነበሩ የተወዳደ ከዛ ውስጥ አስሩ አሸነፈው፣ ምንድን ነው ትያለሽ ይሄ ለእናንተ? እኔ እንደ እምነቴ የእግዚአብሔር ስፈቃድ ነው። ምክንያቱም እኛ ማንም ማያየንም ለማንም ብለን ማንሰራ ፈልገን ነው የምናደርገው ድካም አለው ጊዜ ጊዜም ምግብ ሰርተን ቡና ይዘን ተሸክመን ነው ምንሄደው ዚርንዶርፍ ወገኖቻችንን ለመጠየቅ። በዛ ሰዓት ብዙ ስንጫወት ቀረቤታ ይኖራቸዋል፣ ያምኑናል፣ ደስ ይላቸዋል ና ብዙ ነገሮችን ያዋዩናል። ያ ያን ድካማችንን እግዚአብሔር ከላይ ስላየ በቃ የምለው የእግዚአብሔር ፈቃድ ነው። እንደዚህ በደስታ ስራችን እንድንቀጥል የጎበኘን እሱ ነው ብዬ ነው የማስበው። አስራ ሁለት ዓመት ማለት በዚህ አገልግሎት ውስጥ አህመድ ምን ማለት ነው ሲቆጠር ረጅም ነው። ከአገልግሎታችን አንጻር ግን ቅድምም እንዳልኩት እኛን የሚያረካን የወገኖቻችን እፎይታ ነው። እዛ ካምፕ ውስጥ ሂደን ካነጋገርናቸው በኋላ ብዙዎቹ ለብዙ ቀናቶች ሳይተኙ በሀሳብ ብቻ እየዋኙ የነበሩ በአንዲት ቃል ብቻ ባይዟችሁ፣ እዚህም ወገን አላችሁ መንገድ ለማሳየት እያዩ የማያዩ አይኖቻችሁን እየሰሙ የማይሰሙ ጆሮቻችሁን እንደናንተ ሆነው እንድትሰሙና እንድታዩ የሚያደርጉ ወገኖቻችሁ አለን። ይሄ ብቻ ለእነዚህ ወገኖቻችን ትልቅ ፈውስ ሆኖ እነሱን እርካታ ስናይ ከዚህ ካገኘ ነው ሽልማት የበለጠ ለእኛ ያ ነው ትልቁ እርካታ። የህብረት ክንድ በኤድስ ላይ ማህበርን ለረዥም ጊዜያት ከሚያውቁት ጀርመናውያን አንዱና በዚሁ የኤችአይቪ ኤድስ የማማከር ተግባር ሲሰሩ የቆዩት ቪላዲሪር ሲፕካ እንዲህ አይነት አገልግሎት የሚሰጥ ማህበር በኑረንበርግ አካባቢ መኖሩ ለበሽታው ሰለባዎች ብቻ ሳይሆን እነሱን ለመርዳት ለሚሞክሩት ድርጅቶችም መልካም ዜና ነበር ነው ያሉት። የህብረት ክንድ በኤድስ ላይ ማህበር በዚያን ጊዜ መመስረቱ ለእኛ መልካም እድል ነበረ። ይህ ለእኛ ብቻ ሳይሆን ኑረንበርግና አካባቢው ለሚኖሩ ኢትዮጵያውያንም በራስ ቋንቋና ባህል ችግራቸውን ሊያ ሊያወያዩቸው ስለ ሁኔታው ሊያስረዷቸው፣ ከኤች አይ ቪ ጋር መኖር ምን ማለት እንደሆነ ሊያብራሩላቸው፣ የትኞቹ መድኃኒቶችስ ሊገኙ እንደሚችሉ የሚመክራቸው በጎ ፈቃደኞችን ማግኘት መልካም እድል ነበረ። ስለ ኤች አይ ቪ መነጋገር እንደ አሳፋሪ ነገር መታየቱ መቆም አለበት የሚሉ ወገኖች መኖራቸው መልካም ነገር ነው። በሌላ በኩል ደግሞ የአስተዋል ነው ጠቃሚ ነገር ኤች አይ ቪ በደማቸው የሚገኝ ኢትዮጵያውያንም ሆኑ ኤርትራውያን ሁለቱም በጋራ ማለት ነው ደረጅም ዓመታት እርዳታና ድጋፍ እያገኙ መቆየታቸውና አሁንም እያገኙ መሆናቸው፣ ይህ ደግሞ ለብዙዎቹ በጣም አስፈላጊ ጉዳይ ነው። ምክንያቱም እያንዳንዱ የችግሩ ሰለባ ኢትዮጵያዊ በራስ ባህልና መንገድ ስለ ችግሩ በግልጽ መነጋገር መቻሉ በወርቅም ሆነ በገንዘብ ሊተመን የማይችል ትልቅ ተግባር ነው። እንደ ሶስቱ የኑረንበርግ ከተማ ኗሪ ኢትዮጵያውያን፣ በበጎ ፈቃደኝነት ወገኖቿን የምታገለግለው የሌሴቶ ተወላጇ ሲዜ ዙማ ቲትሊፕ በበኩሏ እንዲህ ያለው ማህበር ባይኖር አንድ ጥገኝነት ጠያቂ እዚህ ሀገር በእንግድነት ጊዜው ኤችአይቪ ተዋሲ በደሙ ውስጥ መኖሩ ቢነገረው ሊገጥመው የሚችለውን በማመላከት ማህበሩ ባደረገው አስተዋጽኦ ለሽልማት መብቃቱ ተገቢ ነው ትላለች። በጣም ከፍተኛ ፈተና ነው የሚሆነው። እዚህ ሀገር አዲስ ጥገኝነት ለመጠየቅ የመጣ ሰው በሚደረግለት ምርመራ ኤች አይቪ በደሙ ውስጥ እንዳለ ቢነገረው ሊገጥሞ የሚችለው ፈተና ግልጽ ሆኖ ይታየኛል። እንዲህ ላሉት ሰዎች እጅግ በጣም አስቸጋሪ ነው የሚሆነው። ለዚህም ነው እንዲህ ያለ አገልግሎት አስፈላጊነቱ። እናም ማህበሩ በዚህ ተግ ተግባር በመሸለሙ እንኳን ደስ ያላቸው እያልኩኝ በጀመርነው ስራ እንድንቀጥል አበረታታለሁ። የህብረት ክንድ በኤድስ ላይ ማህበር ከሳምንት በፊት የተቋቋመበትን አስራ ሁለተኛ ዓመትና ላበረከተው አስተዋጽኦም ከጀርመን የጤና ጥበቃ ሚኒስቴር ያገኘውን ሽልማት አስመልክቶ ባካሄደው ዝግጅት ላይ ኑረምበርግ ከተማ የሚኖሩ በርከት ያሉ ኢትዮጵያውያን ነበሩ የተገኙት። ማህበሩን ከምስረታው ጀምሮ እንደሚያውቁት የገለጹልኝ የከተማው ነዋሪ አቶ ኃይሉ የማነ ሌሎቻችንም ወገኖቻችንም መርዳት እንዳለብን አነሳስቶኛል ይላሉ። ይህ ኮሚቴ ሲቋቋም በግል አነሳሽነት በአቶ አህመድ እና አቶ ዮናስ፣ ወይዘሮ ገነት ሲጀምሩት አስታውሳለሁ። በተለያዩ በሚጠሯቸው ስብሰባዎች ላይ ተሳትፌያለሁ። በሰጡ ሴሚናር ላይ ነገሩን እንደዚህ ገፍቶ ወጥቶ ለዚህ ደረጃ እስከሚደርሱ ድረስ ግን የብዙዎቻችን አስተዋጽኦና ድጋፍ አልተደረገላቸው። መልካም መስራት መልካም ያስገኛል። መልካም ስለሰሩ ነው። ሁለተኛ ደግሞ እየገፉ በተለይ የመጡት የበሽታውን አስከፊነት እና ዜጎቻችን ላይ በብዛትም ስለሚታይ በአካባቢ ላይ የሚሰጡ እርዳታ እየጎላ ስለመጣ ማንኛችንም በዚህ በጎ ነገር ላይ ተሳትፈን ወገኖቻችን መርዳት አለብን የሚል ሀሳብ ስላነሳሳይ ነው። በአውሮፓ የሩጫ ኑሮ በተለይም እዚህ ጀርመን ሀገር ይህን መሰሉን ሰብአዊ ተግባር ለማከናወን በጥገኝነት የሚኖሩ ወገኖች በራሳቸው የህይወት ድር ተተብትበው እጅግም ትኩረት ሲሰጡት መመልከት ብዙም አልተለመደም። አንዳንድ እንቅስቃሴዎች ቢኖሩም እንኳ የሌሎች ወገኖችን ቀልብ የሚስብ ውጤት ሲያሳዩ አይታይም። ይልቁንም መከራከር፣ መለያየት፣ መጓተቱ አይሎ ነው የሚታየው። የህብረት ክንድ በኤድስ ላይ ማህበር ሊቀመንበር አቶ ዮናስ የሰዎች ብዛት ሳይሆን የሀሳብ አንድነት ትልቅ ሚና እንዳለው የእነሱ ውጤት እንደሚያመላክትና ለሌሎችም ትምህርት እንደሚሆን ሳይገልጽ አላለፈም። የስራችን ስኬታማነት ዋናው እንትን በጣም ብዙ ሰው ትንስላለህ ምናምን ብቻም ሳይሆን እኛ አብረን ስንሰራ ለስራ ክፍፍል ሊቀመንበር ምናምን የሚለውን አደረግን እንጂ እንዳንድ ሰው ነው የምንሰራው። እኔ አንድ ነገር ይሄ ለዚህ ማህበር ይጠቅማል ብዬ ምሰራ ከሆነ ሁለቱ ተቃዋሚዎች ሳይሆን ደጋፊዎች ናቸው። ገነት የምትሰራውን ደጋፊዎች ነን እና አንድ ሆነን ስለምንሰራና ይህንንም ስራ ደግሞ ወደፊት እንዲመጣ ብቻ ስለሆነ የምንፈልግ የነበረው ይህ ለብዙ ማህበራት ምሳሌ ሊሆን የሚችለው ምንድን ነው ውስጥ አንዱ ሌላውም መቃወም ላይ አትኩሮት ከማድረግ ስራውን በማሳደግ ላይ አትኩሮት ከተደረገና በንጹህ ከታሰበ የሰው ብዛት እንደውም ብዙ ጊዜ ውጤቱ ይህን ያህልም እንደማይሆን ያሳያል ና ይሄ ራሱ በጣም ደስ የሚል ነው። እኔ በበኩሌ በጣም ደስተኛ ነኝ። ሶስታችን አንድ ላይ ይህንን ላለፉት ዓመታት ይዘን በመምጣታችንና ትልቅ ትምህርት ሊሆን ይችላል። አድማጮች እዚህ ጀርመን ሀገር ኑረንበርክ ከተማ ስለ ኤች አይቪ የመተላለፊያ መንገዶችና መከላከያ ስልቶች እንዲሁም ራስን ለማወቅ መደረግ ስለሚገባው ምርመራ ሰዎች ግንዛቤ እንዲኖራቸው ባደረጉት ጥረት ለሽልማት የበቁ ኢትዮጵያውያንን እንቅስቃሴ በተከታታይ ያቀረብንበት ዝግጅት በዚሁ ተጠናቀቀ። ማህበሩ የጀመረውን አርአያነት ያለው የበጎ ፈቃድ ስራ እንዲገፋበት እየተመኘን ጊዜያቸውን ሰጥተው ተሞክሯቸውን ያካፈሉንን የማህበሩን አባላት እናመሰግናለን። ሸዋየ ለገሰ ነኝ። ሰላም ሁኑ።